ፈርሶ የነበረው የደራሼ ልዩ ወረዳ አስተዳደር እንደገና ተመስርተዋል። በአካባቢው በተቀሰቀሰው ግጭት ሳቢያ ፈርሶ የነበረው የደራሼ ወረዳ አስተዳደር መዋቅር በድጋሚ መመስረቱ ተገልጧል። አዲሱ የወረዳው አስተዳደርም በአካባቢው ሰላም ለማምጣት እሰራለሁ ይላል። አሁንም የደህንነት ስጋት አለብን ያሉ ነዋሪዎች በበኩላቸው አስተዳደሩ ዳግም መመስረቱን ደግፈዋል። ዮናታን ዘብድዮስ ነው የተከታተለው። ለውራት ፈርሶ የቆየው የወረዳው አስተዳደር ከትላንት በስቲያ መመስረቱን በስልክ ያነጋገር ናቸው የወረዳው ምክትል አስተዳዳሪና የሰላምና የጸጥታ ጽሕፈት ቤት ኃላፊ አቶ አይራ አልኮ ገልጿል። የወረዳ ዋና አስተዳዳሪ ጨምሮ የወረዳ የፊት አመራር የሚባሉት የወረዳ ምክትል አስተዳዳሪ፣ የፓርቲ ጽሕፈት ቤት አመራሮችን ጨምሮ አራት የመሆኑ አመራሮች በምክር ቤት ቃለ መሀላ ፈጽሞ ከዛም አልፎ መራር አስተባባሪ ኮሚቴ የሚባሉ አፈጽመናል ና አሁን አንጻራዊ የሆነ ሰላም እየመጣ ነው ያለው ምስረታዊ ተካሄደው ከትላንት በስቲያም በተጠራ የወረዳው የምክር ቤት አስቸኳይ ጉባኤ መሆኑን ጠቁሟል ከዞን ጥያቄ ጋር በተያያዘ ከሚያዝያ 17 2014 ዓ.ም ጀምሮ በተፈጠረው ግጭት የወረዳው አስተዳደራዊ መዋቅር ፈርሶ የቆየ ሲሆን በግጭቱ ቁጥራቸው የበዛ የአካባቢ ባለስልጣናት መገደላቸውን በተለያየ ጊዜ ክልሉ ይፋ ሲያደርግ መቆይቱ ታውሳል። የወረዳውን ዋና አስተዳዳሪ ጨምሮ አራት የወረዳው ባለስልጣናት ሰባ ሁለት የፌዴራልና የክልል ልዩ ኃይል አባላት እንዲሁም ቁጥራቸው እስካሁን በውል ያልተገለጸ ስብሎች መገደላቸውን ስንዘግብ መቆየታችን አይዘነጋም። ላለፉት ሶስት ወራት ገደማ አካባቢው በአገር መከላከያ ሰራዊት በሚመራ ከፌዴራል ፖሊስና ከክልሉ የጸጥታ ኃይሎች የተውጣጡ ጥምር ኃይል በወታደራዊ እዝ በአስቸኳይ ጊዜ ሁኔታ ስር ሲተዳደር ቆይቷል። አዲሱ ምክትል አስተዳዳሪ አቶ አይሬም አሁን በወረዳው ሻላ ለሰላም በመስፈኑም አዲስ አስተዳደር መመሰረቱን ገልጿል። በዋናነት እኛም እያሰብ ያለ ነው፣ መጀመሪያ ህዝቡን ማረጋጋት። አሁን ባለፈው በነበረው ችግር ህዝቡ በከፍተኛ ስጋት ውስጥ ገብቷል፣ ግማሹ ካለበት አካባቢ ተፈናቅሏል። መጀመሪያ ማድረግ ያሰብነው ከህዝቡ ጋር ውይይት እናደርጋለን ነው። ህዝቡ ሲባል ዛሬ አካባቢ ታዋቂ የሀገር ሽማግሌዎችን የሃይማኖት አባቶችን እና በቀበሌ ላይ ያሉ ምሁራን በየቀበሌው ያሉ ምሁራን ሰብስበን እናወያያለን ብለናል። በዋናነት ግን ዋና የሰላምና አንድነት የሚያስጠብቅ መልኩ እግዳችንን ልንቀሳቀስ ብለን አሁንም በዛ ጉዳይ ላይ። አቶ አሸናፊ አርባቶም የአካባቢው ነዋሪ ናቸው። አስተዳደሩም ለሰላም ጉዳይ ቅድሚያ እንዲሰጥ ጠይቋል። ጣም በጣም ስለተጎዳ አመራሮችንም ገና ህዝቡ ጋር አልተገናኙም። ገና መገናኘት ውስጥ ምንደልንም አናጭ ነገር ሌላም ስማቸውን እንዲጠቀስ ያልፈለጉ የአካባቢው ነዋሪም ማቀዳደም ያለባቸው የህዝቡ ሮሮ አሁን ሊማት ጉዳይ ነው። ሊማት መሰረተ ሊማት የሚባል እስካሁን የለም። እንደገና ቀጣይ ሳምንት ላይ ነው ምና አሁን ምን ለሕዝቡ አንዳንድ ነገሮች፣ አዳዲስ ነገሮች ወይም እርዳታ የሚሰጡ ከሆነ እንጂ እርዳታ እስካሁን የለም። አንድ ግንቦት አስራ አምስት አካባቢ ነው ያለ የአስራ አምስት ቀረሽን ተብሎ ተሰጠኝ። ከዛ መልት ጀምሮ እስካሁን ሕዝቡ ጫካ ውስጥ ነው። ግማሹ ሰው ጋ ነው ያለው። በቃ ምንም የሚበላ የሚጠጠብ ሰው ነው። አሁንም በሰው በሲቃ ላይ ነው ያለው። በቃ ምን መንግስት ድረስ ያው ሰው ዝም ብሎ ነው። አሁን በጉዳት ላይ ነው አለው። ወረዳው በአስቸኳይ ጊዜ ሁኔታ ስር እንዲቆይ የተደረገው የአካባቢውን ሰላም ለመመለስ፣ የተዘረፉ ንብረቶችና መሳሪያ ለማስመለስ እንዲሁም በወንጀል የሚጠረጠሩ ሰዎችን በቁጥጥር ስር ለማዋል መሆኑን የክልሉ መንግስት ከዚህ ቀደም ማሳወቁ አይዘነጋም። በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የደቡብ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲም ባለፈው ሳምንት ከአሜሪካ ድምፅ ጋር በነበራቸው ቆይታ ተያያዙ የተባሉ 180 ተጠርጣሪዎችን ሳይጨምር ቀደም ሲል በተያያዙ 300 ግለሰቦች ላይ ክስ ለመመስረት የሚያስችል ምርመራ መደረጉንም ገልጾ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘፍዲዮስ ሐዋሳም